የሐሙስ ጥር 20 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል እንደምን አምሽታችኋል ክቡራን አድማጮች ዛሬም እንደተለመደው ለወጣቶች ይሆናሉ ያልናቸውን ፕሮግራሞች መራርጠን ወደ እናንተ ልናደርስ ፕሮግራማችንን ጀምረናል ለዛሬ ለወጣቶች ፈተና እየሆነ የመጣውን ስራ የማግኘት ችግር ለመቅረፍ ምን መደረግ አለበት በሚል ሰፋ ያለ ዘገባ ይኖረናል። ለመመረቅ የተዘጋጁ ተማሪዎች እንግዲ ማወቅ ያለባቸው ነገር ብዬ ማስበው ትምህርቱን አውቀውታል። ትምህርት ቤት አለቀ ማለት አዲስ ምራፍ ነው የምንጀምረው እንጂ ትምህርቱ ጨረሰው ማለት አይደለም። የሰማችኋቸው የስነ ልቦና ባለሙያና የስራ ቅጥር አማካሪ የሆኑትን አቶ ኤፍሬም በቀለ ነው። ሙሉ ዝግጅቱ በአብይ ርዕሳችን ይቀርባል። እምነት ተቋማት መመሪያችን አንድና አንድ ነው። ወይ መጽሐፍ ቅዱስ ነው ወይ ቅዱስ ቁርአን ነው። እነሱ ደግሞ አልተጋጩም፣ አይጋጩም። የሚሰብኩት ሰላምን ነው። ሰላምን የሚያሳጣው ስብከት የምንሰብከው እኛ ግለሰቦች ነን፣ እኛ ሰዎች ነን። አሁን የሰማችኋቸው ሊቀ ትጉሃን ጉሃን ቀሲስ ታጋይ ታደለ ናቸው። የሃይማኖት ተቋማት በሰላም ግንባታ ላይ ሊኖራቸው ስለሚገባው ሚና ትላንት የጀመርነው ቆይታ ሁለተኛው ሁለተኛውና የመጨረሻው ክፍል ዛሬ ይቀርባል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው። አመሰግናለሁ። ስመኞች አድማጮች በድጋሚ እንደምናመሽታችኋል። ባለፉት ዓመታት በክልል መንግስታት መካከል የነበረው ግንኙነት ሰው ተኮር ሳይሆን በብሔር ማንነት ላይ ያነጣጠረ በመሆኑ የፌዴራል ስርዓቱን ጤናማ እንዳይሆን አድርጎታል ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራህ ገለጹ። ዛሬ በባህር ዳር ከተማ መልካም ጉርብትና ለብልጽግና በሚል መሪ ቃል በክልል መንግስታት ግንኙነት ላይ ያተኮረ ውይይት ተካሂዷል። የአማራ ክልል ርዕሰ መስተዳደር አቶ አገኘው ተሻገር ለህዝቦች አንድነትና ወንድማማችነት መጠንከር ትልቁን ሚና የሚጫወተው አመራሩ ነው። በመሆኑም ይህ ውይይት ለሀገራዊ አንድነት መሰረት የጣለ ነው ሲሉ የትግራይ ክልል ጊዜያዊ አስተዳደር ዶክተር ሙሉ ነጋ በበኩላቸው የኢትዮጵያን አንድነት ለማረጋገጥ ከብሔር አጥር መውጣት ያስፈልጋል ብለዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። የተባበሩት መንግስታት የስደተኞች ኤጀንሲ ዩኤን ኤችሲአር ህይወታቸውን ለማትረፍ በሜዲትራኒያን ባህር ለመሻገር ለሚሞክሩ አፍሪካውያን ስደተኞች የሚውል የመቶ ሚሊዮን ዶላር እርዳታ ጠየቀ። በአፍሪካ የሳህል ቀጠና በተባባሰው ግጭትና በምስራቅ አፍሪካ አዲስ እየተከሰተ ባለው መፈናቀል የተነሳ በርካታ ሰዎች የሰሃራን በርሃ አቋርጠው እየተሰደዱ ነው። የተባበሩት መንግስታት የስደተኞች ኤጀንሲ ዩኤንኤችሲአር እንዳስታወቀው እንደ አውሮፓውያን አቆጣጠር በ2020 ውስጥ ብቻ 1064 የሚሆኑ ሰዎች በሜዲትራኒያን ባህር ውስጥ ሰጥመው ሞተዋል። የስደተኞቹ ኤጀንሲ ልዩ መልእክተኛ ቪንሰንት ኮቸቴል ስደተኞቹ ለሚገኙባቸው 25 ሀገራት 10 ሚሊዮን ዶላር እርዳታ እንደሚያስ እንዲያስፈልግ የተናገሩ ሲሆን ስደተኞቹ ጥገኝነት በጠየቁባቸው ሀገሮች ብቻ ሳይሆን በያሉበት ቦታ ሁሉ እርዳታ እንዲደርሳቸው መደረግ እንደሚኖሩበትም ጨምረው አሳስበዋል። ከማህበራዊ ትስስር ገጾች አንዱ የሆነው ፌስቡክ ዋና መሪ ማርክ ዙከርበርግ በዩናይትድ ስቴትስ የሚገኙና ሲቪክና ፖለቲካን መሠረት አድርገው የሚንቀሳቀሱ ቡድኖች እንቅስቃሴያቸውን ለማካሄድ የፌስቡክ መተግበሪያን እንዳይጠቀሙ ምክር ሀሳብ አቀረበ። የማህበራዊ ሚዲያ ኩባንያው ትላንት እንዳስታወቀው ካለፈው ጥቅምት ወር ጀምሮ ለዩናይትድ ስቴትስ ፕሬስ ፕሬዝዳንታዊ ምርጫ የፖለቲካ ቡድኖች ፌስቡክን እንዳይጠቀሙ በጊዜያዊነት አሳልፎት የነበረውን ውሳኔ አሁን በቋሚነት ማድረጉን ገልጿል። በቀጣይ ጉዳይም ይህን ፖሊሲውን ወደ ዓለም አቀፍ ደረጃ የማሳደግ እቅድ እንዳለውም ገልጿል። በሊባኖስ የኮሮና ቫይረስ ስርጭትን ለመግታት የወጣው እቤት ውስጥ የመቀመጥና እንቅስቃሴ የመገደብ መመሪያ እለታዊ የምጣኔ ሀብት ገቢያችንን ይቀንስብናል በሚል የተቆጡ ነዋሪዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት አንድ ሰው ተገደለ። ኦማር ጣይብ የተባለ የ30 ዓመት ወጣት በጥይት ተመቶ መገደሉን ሆስፒታል ውስጥ ሕክምና ሲሰጡ የነበሩ ምንጮች ገልጸዋል። የአይን እማኞች እንደገለጹት ብዛት ያላቸው ተቃዋሚዎች በሰሜኒቱ የሀገ የሀገሪቱ ክፍል የሚገኘው የመንግስት ህንፃ በማውረድ ተቃውሞ ሲያሰሙ የቆዩ ሲሆን ፖሊስ ይህን ተቃውሞ ለመበተን ተኩስ ከፍቶ ነበር። በዚህም ሌሎች በርካቶች ቆስለዋል። አድማጮች፣ ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን በቅድሚያ አብይ ርዕስ አድርገን ወደ መረጥነው ፕሮግራም እንለፍ። በየዓመቱ እጅግ ብዙ ወጣቶች ከከፍተኛ የትምህርትና የሙያ ተቋማት እየተመረቁ ይወጣሉ። ይሁንና የስራ ገበያው ተመጣጣኝ በሆነ መልኩ ስራ ሲያቀርብ አይታይም። በዚህም ምክንያት የተማሩ ወጣቶች በስራ ፍለጋ ከወራት እስከ ዓመታት ሲጉላሉ ይስተዋላል። በአንጻሩ ቀጣሪዎችም ተወዳዳሪ የሆኑ ወጣቶች በበቂ ሁኔታ ገበያው ላይ እንደሌሉ ሲያነሱ ይሰማል። የስነ ልቦና ባለሙያና የስራ ቅጥር አማካሪ የሆኑት አቶ ኤፍሬም በቀለ ወጣቶች ስለ ስራ ማቀድ ያለባቸው ሲመረቁ ሳይሆን ገና የሁለተኛ ዓመት ተማሪ ሆነው ጀምሮ ነው ይላሉ። ኤደን ገረመው ወጣቶች በአጠቃላይ ስራ ፍለጋ ከመጀመራቸው በፊት ማድረግ ስላለባቸው ነገሮች የቀረቡትን ምክሮችና በዚህ ዓመት ማብቂያ ላይ የሚመረቁ ተማሪዎችስ ምን ያስባሉ የሚለውን አካታ የሚከተለውን ዘገባ አሰናድታለች። ከከፍተኛ የትምህርት ተቋማት መመረቅ ዓመታትን የሚወስድ ሲሆን ኢትዮጵያውያን ወጣቶችም ረዥም ርቀት ተጉዘው ለሊት መብራት በሌለበት ተቀምጠው ላጠኑበትና እጅግ ለተፈተኑበት የልጅነት እድሜያቸው ትልቅ ስኬትና ውጤት አድርገው ይወስዱታል። አብዛኞቹ ተማሪዎችም ተመርቀው ወጥተው ራሳቸውን ለመቻልና ወላጆቻቸውንም ለማገዝ ያልማሉ። ይሁንና ባለፉት አስራ አምስት ዓመታት ሰፊ የትምህርት እድል ቢመቻችም በበቂ ሁኔታ የስራ እድል ባለመኖሩ የስራ አጥቁጥር ቁጥር አሻቅቧል የስራ ቅጥር አማካሪው አቶ ኤፍሬም በቀለ ታዲያ ወጣቶች ጊዜው ያመቻቸውን እድል በመጠቀም ቀድሞ ለስራ ተወዳዳሪነት ማቀድና ማለም ያለባቸው ከመመረቃቸው በፊት ነው ለመመረቅ የተዘጋጁ ተማሪዎች እንግዲህ ማወቅ ያለባቸው ነገር ብዬ ማስበው ወረፊት ትምህርቱን አውቀውታል ትምህርት ቤት አለቀ ማለት አዲስ ምዕራፍ ነው የምንጀምረው እንጂ ትምህርቱን ጨረሰው ማለት አይደለም አዲስ ምዕራፍ ግን ብዙ ጊዜ በተለይ በእኛ ሀገር ባየዋቸው እኔም በተማርኩባቸው ቦታዎች ስለ ስራ ዓለም ወይም ደግሞ ስለ ስራ ያለን አስተሳሰብ ወይም እውቀት ትንሽ ነው። ስለ ትምህርቱ ግን ትልቅ ሊሆን ይችላል። ስለ ትምህርቱ በጣም ልናቅ እንችላለን። ግን እንዴት ነው የምንተገብረው? የት ሄደን ነው የምንተገብረው? ከማን ጋር ነው የምንተገብረው? ትልቅ ጥያቄ ነው መልስ ያልተገኘለት። አለበለዚያ ግን ራሳቸው ራሳቸው መውሰድ አለባቸው። የት መውሰድ አለባቸው? ስራ ዓለም ላይ ማለት ነው። ስራ ዓለም ላይ እንዴት ይሄዳሉ? በጣም ብዙ ድርጅቶች ወይም ኦርጋናይዜሽኖች የበጎ ፍቃድ ወይም ቮለንቲሮች በጣም ይፈልጋሉ። ኢንተርንሽፕ ወይም የልምምድ ሰዓት አላቸው ከትምህርት ውጪ ማለት ነው። የተማሪ ተማሪ እያሉ ለምሳሌ ናረክ ነበር ትምህርት ቤት ውስጥ ከሚሊካኝ ድረስ ለኢንተርንሺፕ ወይም ለልብምች ቁጥር የነበር የሚጠብቀው ተማሪዎች ራሳቸውን ከእነሱ ሙያ ጋር የሚሄድ ድርጅትን ወይም መርጠው ቢሄዱና ለአንድ አመት ለሁለት አመት ቢሰሩ እየተማሩ ላይ ተመራቂ ተማሪ እያሉ ቢሰሩ በሳምንት አራት ሰዓት ሶስት ሰዓት ሊሆን ይችላል። ስለ ስራ ሊያልቁ ይችላሉ ማለት ነው። ስራ ምን ይፈልጋል? ስራ ምን አይነት ና ይፈልጋል ስራ ምን አይነት ማንነት ይፈልጋል? ስራ ምን አይነት ዝግጅነት ይፈልጋል ሚለው ማወቅ ይችላሉ። አንደኛው ልጅ አለም ፍቅሬ በደብረ ማርቆስ ዩኒቨርሲቲ የሶስተኛ አመት የጋዜጠኝነትና ኮሚኒኬሽን ተማሪ ነው። በዚህ አመት ማገባደጃ ላይ ሲመረቅ ስራ የመፈለግ እቅድ እንዳለው ይገልጻል። ይሁንና በትምህርት ቤት የሚሰጣቸው ትምህርቶች ብዙ በመሆናቸው በተለያዩ የበጎ ፍቃድ ስራዎች ላይ መሳተፍም ሆነ ስለ ስራ ቅጥር ሂደት ለማሰብ ጊዜ እንደሌለው በመጥቀስ ሲደርስ አስብበታለሁ ይላል። አይ ኖርማሊ መጀመሪያ ላይ ያው የገባሁበትን ዲፓርትመንት ላይ ብሰራ ደስ ይለኛል። ምክንያቱም መጀመሪያ ሚ ኮሚኒኬሽን ሰማ በዚያ ላይ የተወሰነ እንትን ስራ አለኝ ነው እና እዛ የገባሁት እና እዛ ላይ ብሰራ ነው ደስተኛ የሚሆነው። አሁን ታዲያ ለምሳሌ ለጋዜጦች ጽሁፍ ትጽፋለህ ወይስ የተለያዩ ድምፆች እየቀዳህ ትልካለህ? ምን ታደርጋለህ? እሱን ለማዳበር ያው አሁን ላይ ምናልባት በፊት በኮሮና ምክንያት ከመቋረጡ በፊት የስድስት ወር ኮርስ በአርባ አምስት ቀን እየወሰድን ስለሆነ በጣም የመጨናነቅ እንትን የሰዓት ቅበት ስላለ ያን አክል ከእንትኑ ከዋናው ከኮርሱ ከአካዳሚ ኮርሱ ወጣ ሌላ ነገር ለመስራት ያን አክል ምንችል አይመስለኝም። በአንጻሩ በአዲስ አበባ ዩኒቨርሲቲ የአምስተኛ ዓመት የሕግ ተማሪ የሆነችው ሄራም ብርሃኑ ሕግ ሰፊ የስራ ዘርፍ እንዳለው በመጥቀስ ከሰብአዊ መብት ጋር ከሚሰሩ ተቋማት ጋር የመስራት እቅድና ህልም እንዳላት ገልጻ ሰዎችን ካሁኑ በመጠያየቅና በመተዋወቅ በበጎ ፍቃድ አገልግሎቶች ላይ ስራ በመስራት እየተሳተፈች መሆኑን ታስረዳለች።

እየሰራ ይገኛለሁ። አቶ ኤፍሬም ታዲያ ዘመኑ እጅግ ብዙ ሁኔታዎችን ያመቻቸ በመሆኑ የስራ ፍለጋ የሚጀምረው ከመመረቅ በፊት የቀጣሪዎች አውደ ርኤ ላይ በመሳተፍ የትስስር መድረኮችና መርሃ ግብሮች ላይ በአካልም ሆነ በድረገጽ መገኘት ሰፊ የሆነ እድል እንደሚያመቻቸ ያስረዳሉ። ሁለተኛው ደግሞ አሁን በተለይ ሁለት ሺ አስራ ሶስት የኢትዮጵያ ካላንደር ላይ ሆነን በጣም ብዙ ስልጠናዎች አሉ። ብዙ ድረገጽ ላይ የሚገኙ የተለያዩ ነጻ የሚሆኑ በትንሽ ክፍያ የሚገኙ ስራን የሚያሰለጥኑ ወይም ደግሞ ለስራ ዝግጁነት የሚያሰለጥኑ ድርጅቶች አሉ። በእነሱ ውስጥ ከብተን ደግሞ የምናገኛቸው ነገሮች አሉ። እነሱ ግብ አደሉም ወይም ጎል አደሉም፣ ግን እነሱ ቱም ናቸው ወይም መንገድ ናቸው። ምን ማወቅ እንድችል ያደርጉናል። እንደተመራቂ ተማሪ አንደኛው ባዶ እጃችንን አንሄድም። ስርአትን ነቃ ስለ ራሳችን የሚገልጽ ነገር አንደበታችንም በወረቀት የሚዘን እንሄዳለን። በአለባበሳችንም እንደዛው ማለት እነዚህን ነገሮች እንማርበታለን። እነዚህ ነገሮች አውቀው መጠበቅ ትልቅ ነገር ነው ብዬ አስባለሁ። ከዛ ውጭ የመጨረሻ ብዬ የማስበው ሪያልስቲክ ከእውነታው ጋር መስማማት ማለት ተማሪዎቹ ስለ ገበያ፣ ስለ ስራ ገበያ የሚባላሉ ጆ ማርኬት ስራ ልክ እንደ ማርኬት ይሸጣል ገበያ ላይ ይህንን ገበያ ያውቁታል ወይ? ይህንን ገበያ ጎራ ብለው ገዝተው ያውቃሉ ወይ? ባይገዙ መግዛት ባይችሉ እንኳን ገበያውን አይተውታል ወይ? ገበያ ቤት ይገኛል፣ ፌስቡክ ላይ ይገኛል፣ ስራ አስቀጣሪዎች ላይ ይገኛል፣ ስራ ቀጣሪዎች ላይ ይገኛል። እዚህ አዲስ አበባ ደግሞ እንደምታውቂው አዲስ አበባ ካወራን እንኳን ማስታወቂያ መለጠፊያ ቦታዎች አሉ። አራት ኪሎ፣ ለጋሃር፣ ሚክስ፣ ፎጊያ፣ ገበያው በጣም ብዙ ቦታዎች ላይ ይገኛል እና ገበያውን ሄደው ማየት ምንድን ነው ገበያው የሚፈልገው የሚለውን ነገር ማለት ነው። እየተማሩ እና ገበያው አሁን ምን እያለ ነው። የግድ ይህን ነገር መመረቅ የለበትም አትመረቅም ያ እንደዚህ አይነት ስል እናቃለን። ለምሳሌ ኮሚኒኬሽን ላይ ተግባበት ላይ ጥሩ ከሆንክ አሰለጥህና ና ቀጥረሃለሁ የሚል ፍላጎት እየመጣ ነው ያለው አሁን ሌሎች ሀገሮች ላይ እንደምናየው ማለት ነው። ቴሌግራም ኢትዮጵያስ በጣም ብዙ ተጠቃሚ አለው በጣም ብዙ ማለት ነው። በተለይ በወጣቶች እና ብዙ ቻናሎች፣ ብዙ ግሩፖች፣ ብዙ ሱፐር ግሩፖች አሉ። ስራ የሚወጣባቸው ትስስር የሚፈጠርባቸው በተለይ የሞ የባለሙያዎች መድረክ ያለበት ዜና የሚወጣበት ከስራና ና ከሶፍት ስኪል ወይም ደግሞ ከቀላል ክህሎት ጋር በተገናኘ ብዙ ቻናሎች አሉ ና እነሱን እነሱን እነሱን እንግዲህ አሳደው ማግኘት ነው ፍላጎት ካለን አሳደ ማግኘት ና እዛ ቀርቶ መተዋወቅ ሰዎችን ማለት ነው። እዚህ ከየትኛው ድሜ ሊጀምር ይችላል እያስባለሁ፣ ግን ለስራ ከሆነ ያውራ ነው። እንደኔ እንደኔ አንድ ሰው ዩኒቨርሲቲ ከገባበት ጊዜ ጀምሮ ትስስሩ ማሳደግ ይችላል። ቅድም እንዳልኩሽ፣ ደግሞ ካወቀ በኋላ የትምህርት መስመሩን ካወቀ በኋላ መርጦ መማር በደንብ ከጀመረ በኋላ ማለትም ከሁለተኛ ዓመት በኋላ እነዚህ መድረኮች ላይ ቢሄድ በደንብ እነዚህ ኔትወርኮች ማግኘት ይችላል ማለት ነው። የአሜሪካ የዓለም አቀፍ የልማት ተቋም ዩኤስኤ አይዲ በ ሀያ ሀያ ባወጣው ሪፖርት በኢትዮጵያ ሀያ ሰባት በመቶ የሚሆኑ ወጣቶች ስራ ፈላጊ መሆናቸውን አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዘገባው እናመሰግናለን። የጋቢና ዝግጅታችን ከአሜሪካ ድምጽ ይቀጥላል። በኢትዮጵያ በተደጋጋሚ የሚከሰቱትን ግጭቶችና ጥቃቶች ለማስቆም የሃይማኖት ተቋማት ኃላፊነታቸውን ምን ያክል እየተወጡ ነው? በሚል ከሃይማኖት ተቋማት ጉባኤ ጠቅላላ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጋር የተደረገውን ክፍል አንድ ቆይታ ትላንት አቅርበን ነበር። ቀጣዩ ክፍል ኢትዮጵያ ውስጥ ስጋት ሆነው በቀጠሉ ጉዳዮች ዙሪያ የሃይማኖት ተቋማት ሊኖራቸው የሚገባው ሚና ምን መሆን አለበት የሚለውን ይዳስሳል። ከሊቀሱ ጉሀን ቀሲስ ታጋይ ታደለ ጋር የነበረኝ ቀሪው ቆይታ እንዲህ ተሰናድቷል። ሊቀት ጉሀን ቀሴስ ታጋይ ታደለ እንግዲህ እንዳልኩት ጉባኤው በተለያዩ ጊዜያት በግጭቶች ዙሪያ የሚያወጧቸው መግለጫዎችን፣ ምክሮች እናያለን እናነባለን። እና ከዛ ጀርባ እየሰራችሁ ያላችሁት ስራ ላይ ነው አተኩሬ ጥያቄዎችን እየጠየቅኩ ያለሁት። እኛ ይህንን ግጭት በተለይ ከመግለጫ ከሰላም ጥሪ ባሻገር ታች ወርደን ህብረተሰቡን የሰላም ስራ የአብሮነት ስራ በደንብ ለመስራት የኢትዮጵያ ሃይማኖት ተቋማት ጉባኤ በትልቁ በአጀንዳው ቀርጾ እየተንቀሳቀሰ ነው ያለው። ህዝቡም ሊያግዘው ይገባል። የሚዲያ አካላትም ገለልተኛ ሆኖ በሁሉም ነገር ከመውቀስ በላይ የሚቻለውን ጥረቱን እያደነቁ ያለው ውስን የሰው ኃይል ነው። ምንም አይነት የራሱ የሆነ ገቢ ያለው ተቋም አይደለም። በየቤተ እምነቱ ከሚዋጣው ገቢ በቀር እንደሌላው በጀት በስፋት ይዞ የሚንቀሳቀስ ተቋም አይደለም እና በጣም ሊታገዝም የሚገባ ተቋም ነው። ትልቅ ሀገራዊ ኃላፊነት የተሸከመ በህዝቡ ዘንድም ታማኒ የሆነ ተቋም ነው። በእውነት ለኢትዮጵያ መፍትሄ ነው ብዬ ነው የምወስደው። አሁንም ከፊታችን እንግዲህ ብዙ ሁኔታዎች ይጠብቁናል። ቀደም ስል የጠቀሱት ከወራት በኋላ የሚደረገውን ምርጫ ጨምሮ የቀጠሉ ግጭቶች አሉ። የረሀብ ስጋቶች ሰዎች አሉ። እና የእናንተ ጉባኤ ለጉዳዮቹ ቀረብ እንደማለቱ መጠን ከፊታችን የሚታዩን ተስፋና ስጋቶች ምን ይመስላሉ? በቀጣይ ሃይማኖት ያለውን ከፍተኛ ተጽዕኖ ታሳቢ ያደረገ የጋራ መግባባት፣ ሰላም እንዲፈጠር አገራዊ ጉዳይ ላይ የምትሰሯቸው ስራዎች ምን ይመስላሉ? በዛ በልኩ እየተንቀሳቀሳችሁ ነው። እኛ እንግዲህ እኛ ሰላምን የሚያሳጡ ይሄኛው ይመለከተናል፣ ይሄ አይመለከትን የምንላቸው ጉዳዮች የሉ በአሁኑ ሰዓት ማንዴታችን ነው። ይሄ ከማንዴታችን ውጭ አንልም። በሁሉንም ጉዳዮች ለእኛ ሰላም ሲጣ ሀገር ስተፋ ፖለቲከኛ ያው መቼስ ዘላለማዊ አይደለም። ሁሉም የራሱን አማራጭ ይዞ መጥተው ይወዳደራል። የሚያሸንፈው ኃይል ሀገር ይመራል። ሕዝብ የመረጠው ኃይል ሀገር ይመራል። ሀገር ግን እንደ ሀገር ትቀጥላለች። ሃይማኖት ተቋማትን እንደ ሃይማኖት ተቋማትነታቸው ይቀጥላሉ። ገለልተኛ የትኛውንም ሳያደሉ፣ የትኛውም ሳያወግ ነው። ሁልጊዜም ከፖለቲካና በተለይ ሃይማኖተኛ መላየት አለባቸው። ወደፊትም አቋማችን ነው ህገ መንግስቱ ስላለ ብቻ ሳይሆን መንግስታዊ ስርዓት ጊዜያዊ ስርዓት ነው ብለን መለሱ ዘላለማዊ ስርዓት አይደለም። ስለዚህ ከዚህ ሳቢያ አንጻር እኛ አገራዊ ኪሳራ ህዝብ እንዳይባላ፣ ህዝብ እንዳይገዳደል፣ ህዝብ ላይ ሌላ ችግር እንዳይደርስ ምንችለውን ሁሉ የማይመለከትንም ጉዳዮች እንኳን ቢኖሩ መቼስ ፖለቲካ ውስጥ ባንገባም ነገር ግን እንዲሰሙን ያለንን የምንችለውን ተጽዕኖ የመፍጠር ስራ ሀገር እንዳትረበሽ ሀገር እንዳትበታተን፣ ህዝብ ለህዝብ እንዳይለያይ ምንችለውን ጥረት እናደርጋለን። የሚገሰጸውን እንገሰጻለን፣ የሚበረታታውን እናመሰግናለን። አሁን ምርጫ እየመጣ ነው። አዎ ሁሉም ልጆቻችን ናቸው። የትኛውም ተቃዋሚውም ተፎካካሪውም ገዢውም ሁሉም ለእኛ ልጆቻችን ናቸው። ነገር ግን በሰላማዊ መንገድ ህዝብና ህዝብ ሳይገዳደል፣ ሞት ሳይመጣ፣ ንብረት ሳይወድም፣ በሰላማዊ መንገድ ምርጫው እንዲካሄድ አባቶችን እንዲሰሙ እነሱም የፖለቲካ ኃይሎች ቃል እንዲገቡ ለህዝቡ፣ ለሃይማኖት አባቱ መሪው ቃል እንዲገቡ፣ ይህንን ስራ እንሰራለን። ከምርጫ ቦርድ ጋር ህጉን ተከትለን የማስተማር ኃላፊነታችን ማንዴታችን ፕሮፖዛል አስገብተናል። ህዝቡን በዚህ ጉዳይ ላይ እኛ የማስተማር ስራ የሰላም ግንባታ ግጭት እንዳይኖር ሌላም ሌላም ነገር እንዳይኖር በራሳችን መዋቅሮች በክልሎቻችን በዞናችን በወረዶቻችን አማካኝነት በሁሉም ቤተ እምነቶች ባሉት እንትን ሰላማዊ ህዝቡ ሰላማዊ እንዲሆን ወደ ላይ ሁከት እንዳይገባ የማስተማር ስራ ለመስራት ኦረዲ እንቅስቃሴ ጀምረናል። የምንቀጥል ነው የሚሆነው ማለት ነው። ስለዚህ ሁሉም ነገር ላይ ሀገራዊ ኃላፊነታችን ወስደን ነው ህዝባዊ ኃላፊነታችን ወስደን ነው ተቋማዊ ኃላፊነታችን ወስደን ነው የምንንቀሳቀሰው ማለት ነው። እንደው በመጨረሻ በየክልሉ በየዞኑ በየቀበሌው ከህዝብ ጋር ቀጥተኛ ግንኙነት ያላቸው የሃይማኖት ተቋማት እንደ ቤተ ክርስቲያናት ሊሆኑ ይችላሉ፣ መስጊዶች ወይም ሌሎች ሃይማኖት ተቋማት ግጭትን በማብረድና ሰላም በማምጣት ሰባት ረገድ ሊኖራቸው ስለሚገባቸው ሚና የሚያስተላልፉት መልእክት ወይም የሚሉት ካለ በእርሱ መጨረስ እንችላለን። እኔ እንኳን ምለው ሳይሆን ስመኝ፣ እዛው መጽሐፍቶቻችን የሚሉትን ይተግብሩ። ያ ማለት ምንድን ነው? ሰው ወደ ራሱ ስሜት አይውሰድ። እምነት ተቋማት መመሪያችን አንድና አንድ ነው። ወይ መጽሐፍ ቅዱስ ነው፣ ወይ ቅዱስ ቁርአን ነው። እነሱ ደግሞ አልተጋጩም፣ አይጋጩም። የሚሰብኩት ሰላምን ነው። ሰላምን የሚያሳጣው ስብከት የምንሰብከው እኛ ግለሰቦች ነን። እኛ ሰዎች ነን። ስለዚህ የራሳችን ስሜት ነው። የእምነት ተቋማት መመሪያዎቻችንን ሳይሆን የራሳችንን ስሜት ስለሆነ እያደረግን ያለ ነው። ከዚህ ስሜት ውስጥ ወጥተን መጽሐፍቶቻችን ወይንም አስተምሯችን የሚለውን ብቻ እየተገበር ወደ ሰላም ህዝቡ እንዲመጣ፣ ወደ ፍቅር እንዲመጣ፣ ወደ አብሮነት እንዲመጣ፣ ወደ መከባበር እንዲመጣ ተቻችሎ ይህንን ዘመን እንዲሻገር ሁሉም ኃላፊነት አለኝ ከፈጣሪ የተቀበልኩት የሃይማኖት አባትነት ማዕረግ አለኝ የሚል ሁሉ ለሰላም ዘብ ሊቆም ይገባል። አይመለከተኝም የሚል አስተሳሰብ፣ ፅንሰ ሀሳብ ከሃይማኖት አባቶች አይጠበቅም። በሰላም ዙሪያ ላይ መስራት የሁላችንም ድርሻ እንዲሆን ተክተን ኢትዮጵያችንን ሰላም እንድትሆን ከፈለግን፣ እኔ ምንድን ነው የእኔ ድርሻ ብለን መንቀሳቀስ አለብን። ነገ እሳት ከነደደ በኋላ መጥፊያው ከጠፋ በኋላ ብንጮህ ሰሚ የለንም። መጮህ ካለብን አሁን ነው። መተባበር ያለብን አሁን ነው። በጋራ መስራት ያለብን አሁን ነው የሚል ነው። ሊቃት ጉሃን ቀሲስ ታጋይ ታደለ በኢትዮጵያ ውስጥ በሚታዩ ግጭቶች፣ እየበረከቱ በመጡ ግድያዎች፣ መፈናቀሎች ዙሪያ የሃይማኖት ተቋማት ምን እየሰሩ ነው፣ ሊኖራቸው የሚገባው ሃላፊነት ምንድን ነው በሚለው ዙሪያ በተለይ የሃይማኖቶቹ ጥምረት ጉባኤ እየሰራቸው ወይም ባሉ ጉዳዮች ላይ ማብራሪያውን ስለሰጡን በአድማጮች ስም በጣም ነው የማመሰግነው። እሽኔም አመሰግናለሁ። ከሊቀ ጉባኤ ቀሲስ ታጋይ ታደለ ጋር በሁለት ክፍል የተደረገው ውይይት በዚሁ ተጠናቋል። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ወደ ሶማሊያ እናቀናለን። የሶማሊያ ጠቅላይ ሚኒስትር በዚህ ወር ባደረጉት ንግግር በመጪው የካቲት በጎሳ መሪዎች አማካኝነት በሚደረገው ቀጥተኛ ያልሆነ ምርጫ የሚያሸንፉ ሴቶች ሰላሳ በመቶ የሕዝብ ተወካዮችን ድርሻ እንደሚይዙ አስታውቀዋል። ይህ በጎሳ መሪዎች ተቀባይነት ካገኘ እርምጃው የሴት ተወካዮችን ቁጥር በስድስት በመቶ ከፍ እንደሚያደርግ ተጠቅሷል። ሆኖም ግን የሴት ማህበራት በፆታ ተዋረድ ላይ ባሉ ገደቦች ምክንያት ይህ አነስተኛ እመርታ በሶማሌ ህብረተሰብ ውስጥ ስለመሳካቱ ጥርጣሬ ያላቸው ዘገባውን የደረሰን መሐመድ ሼክ ኖርን ነው። ሀብታሙ ስዩም አጠናቅሮታል። የካቲቱ የሶማሊያ ምርጫ እየተቃረበ በመጣበት በአሁኑ ሰዓት ጠቅላይ ሚኒስትር ሙሐመድ ሁሴን በሀገራቸው ፓርላማ ከሶስት ወንበሮች አንዱ ለሴት ህግ አውጪዎች ወይም የህዝብ ተወካዮች እንደሚመደብ ለሴት መሪዎች ቃል ገብተዋል። ጠቅላይ ሚኒስትሩ ሰላሳ በመቶ የህግ አውጪዎችን መቀመጫ ለሴቶች እንዲመደብ ለማድረግ ቃል ገብተዋል። ጠቅላይ ሚኒስትሩ የጎሳ መሪዎችንና የሁሉም ባለድርሻ አካላት ድጋፍ በማግኘት ለሴቶች የፖለቲካ ውክልና ያላቸውን ህልም ለማሳካት እንደሚጥሩ ቃል ገብተዋል ነው ያሉት። የጠቅላይ ሚኒስትሩ ቢሮ ቃል አቀባይ ሙሐመድ ኢብራሂም። የሶማሊያ ሴት የለውጥ አቀንቃኞች ግን የህዝብ ተወካዮችን በእጅ አዙር እንዲመርጡ ስልጣን የተሰጣቸው በወንዶች የበላይነት የተያዙት ጎሳዎች የመንግስትን ጅምር ስለመከተላቸው ጥርጣሬ አላቸው። ጃዋሂር ባርቃብ የባናዲር ሴቶች ተቋም ኃላፊ ናት። የሶማሊያ ወንድ መሪዎች የሴቶችን አበርክቶት ችላ ማለታቸው ዋጋ ያስከፍላል ትላለች። ወንዶች እርስ በርስ ተገዳድለዋል፣ ሀገራችንን አውድመዋል። ዛሬም ድረስ ስምምነት በመካከላቸው የለም። የአመራር ብቃታችንን ለማሳየት አሁን ተራችን እንደሆነ ሴቶች ተረድተናል። ይህ የሚጀምረው የሀገሪቱን ፓርላማ ሰላሳ በመቶ ለሴቶች በመመደብ ነው። በተለያዩ ጎሳዎች የተያዘውን ስድስት በመቶ እኛ ማግኘት አለብን። ቃል እንደተገባው እነዚያን መቀመጫዎች አግኝቶ ሙሉ ሰላሳ በመቶን ውክልና ማግኘት ከባድ ይሆናል በሚል ተጨንቀናል። የሶማሊያ ሴት መሪዎች ለዓመታት በግጭቶች የተከፋፈሉ ማኅበረሰቦችን በማስታረቅ ረገድ እናቶችና ሴቶች የቤተሰብና የማህበረሰብ የጀርባ አጥንት በመሆን የተጫወቱትን ቁልፍ ሚና ተረድተዋል። ሐኒፋ ሀብሳዴ የሶማሊያ ሴቶች ሰብአዊ መብቶች ልማት ሚኒስትር ናቸው። ሴቶች ከሃምሳ በመቶ በላይ የሕዝብ ቁጥርን ይይዛሉ። በሀገሪቱ መንግስት ሕግ አውጪና አስፈጻሚ መዋቅሮች ውስጥ የእኩል ውክልና መብት ይገባቸዋል። የሰላሳ በመቶ ውክልና የቀረው በባህል ምክንያት ነው። የሴቶች መብት በሶማሌ ባህል ውስጥ አዲስ ክስተት ነው። ሴቶች ተጨማሪ መቀመጫዎች ያስፈልጓቸዋል። የሶማሊያ የጎሳ መሪዎች በእቅዱ ላይ ይስማሙ እንደው ግልጽ የሚያደርገው የካቲት ወር ላይ የሚደረገው ምርጫ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ አመሻውት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት። የሀገር ቤት ወጣት ናት። እየተዋደደች ተመረገች።